صفاء <applause> في የኦሮሞ ማህበረሰብ አባላት በሜልበርን በኦሮሚያ ክልል በፖለቲከኞችና በንጹሐን ዜጎች ላይ የሚደርሰው ግድያ ይቁም በሚል ያደረጉት የተቃውሞ ሰልፍ ተደረገ። በቅርብ ካረፉበት ሆቴል ታፍነው ተወስደው በገመድ ታስረው በጥይት ተደብድበው የሞቱት ፖለቲከኛ በቴዎርጌሳና ሌሎች በፖለቲካ አመለካከታቸው ብቻ የሚገደሉ ሰዎች ግድያ ይቁም፣ ሰላምና ዲሞክራሲ ለኦሮሞ ሕዝብ፣ ሰላም የሰው ልጆች ሰብዊ መብት ሳይከበር የለም፣ በስር ላይ የሚገኙ የኦሮሞ ፖለቲካ እስረኞች ይፈቱ የሚሉና ሌሎች መፈክሮች ተስተጋብተዋል። መነሻውን ፓርላመንት ፊት ለፊት ያደረገው ተቃውሞ ሰልፍ ላይ የሰልፉ አስተባባሪ የሆኑት የኦሮሞ ማህበረሰብ ማህበር በቪክቶሪያ ሊቀመንበር ኦቦ አለማየሁ ቁቤ ባደረጉት ንግግር ኡመተ ኦሮሞ ብየ ከሰቲ ደረረማ ጅሩ አጀፈማ ጅሩ ጅምላን ሂደማ ጅሩ Mannee jireenyaa yeroo ammaa kana uummata irratti gubachaa jiru. በፖለቲካ አመለካከቱ ለሚገደለው በጅምላ ለሚታሰረው ቤት ንብረቱ በላዩ ላይ ለሚቃጠልበት የሚደርሰው የመብት ረገጣ ሊቆም ይገባል። ለህዝባችን ድምፅ ለመሆን ነው የተገኘ ነው። የህዝባችን ሰቆቃ ካልቆመ ጥያቄያችንም ይቀጥላል በማለት የአውስትራሊያ መንግስት ከኦሮሞ ህዝብ ጎን እንዲቆም በንግግራቸው ጠቅሰዋል። ከፓርላመንት ተነስቶ በተለያዩ የመልበርን ጎዳናዎች በመዘዋወር ድምፁን ያሰማው ተቃዋሚው በፍሊንደር ስትሬት የሰልፉን ፍጻሜ አድርጓል። በሰልፉ ላይ ያገኘናቸው እቦ ተስፋዬ ድፋ ንጹሃንን መግደል ይቁም፣ ጦርነት ይቁም፣ ዲሞክራሲ ለህዝባችን ብለን ልንጠይቅ ሁልጊዜም የወገናችንን ሰቆቃ ችላ አለማለታችንን ለማሳየት እንደተገኙ ገልጸውልናል። የዛሬው ሰልፍ አላማ በኢትዮጵያ ውስጥ እስፔሻሊ፣ በኦሮሚያ ውስጥ በአሁኑ ጊዜ የሚደረገው ጦርነትና በጦርነት ውስጥ ምክንያት የሚሞቱ ሰዎች እንደዚሁም ደግሞ በግል የሚገደሉ ሰዎች ተገሎ መንገድ ላይ የሚጣሉ እንደነ አቶ በቴ ኡርጌሳ በአሁኑ ጊዜ እጅግ የሚዘገንን ሁኔታዎች እየተከሰቱ ስለሆነ እነዚህ ክስተቶች መቆም አለባቸው። ሰው መግደል መቆም አለበት። ጦርነት መቆም አለበት እና ዲሞክራሲ በኢትዮጵያ ውስጥ መስፈን አለበት። በመንግስት ኃይሎች የሚደረገው ግድያ መቆም እንዳለበት ለማሳሰብ ወይም ደግሞ የተደረገውን ግድያ ለማውገዝ የተደረገ ሰልፍ ነው። የኦሮሞ ሕዝብ በአሁኑ ጊዜ እየሆነበት ያለውን ነገር እንዲያውቅ እኛም ደግሞ አብረን እንዳለን ብቻውን እንዳልሆነ ለማሳወቅ ጭምር ስለሆነ እዚህ ቦታ ተገኝተን ይህንን መጥፎ አድራጎትን በማውገዝ ጥሩ አድራጎትን ደግሞ በማበረታታት በሰልፉ ላይ ሲናስተጋባ ነበር እና ኢትዮጵያ ውስጥ ሰላም እንዲሰፍን፣ ፍትህ መኖር እንዳለበት፣ ዲሞክራሲ መኖር እንዳለበት፣ በዚህ ላይ መሰራት እንዳለበት እና መንግሥት ይህንን አድራጎቱ ትቶ ቆም ብሎ አስቦ በህዝብ ላይ የሚደረገው ሰላም ማጣት ጉዳይ የሚቃጭበትን ሁኔታ መፍጠር እንዳለበት ለማሳሰብ የሚጨምር ነው። አዴፍቱ ሚደቅሳ የአውስትራሊያ መንግስት፣ በህዝብ ላይ የሚደርሰውን ሰቆቃ ሰምቶ ከጎናቸው እንዲቆም ለመጠየቅ ሰልፉ ላይ መገኘታቸውን ነግረውናል። ግድያ፣ ዝርፊያ፣ እስራት ከህዝባችን ላይ እንዲቆም ለህዝባችን ድምጻችን እንሰጣለን። የአውስትራሊያ መንግስት ምናልባት የኢትዮጵያ መንግስት ምረዳ ከሆነ ያንን እርዳታ እንዲያቆም የህዝባችን በደል፣ ችግር፣ ሮሮ እንዲሰማልን ነው። ዛሬ ለህዝባችን ድምጽ ለመሆን እዚህ ጋር ያመጣ ነው። ሴቶች እናቶች በልጆቻቸው ግድያና እስራት ማልቀስና በሐዘን መቆራመታቸው ዛሬም አልቆመም በማለት የሴቶችን ሰቆቃ በሰላማዊ ሰልፉ ላይ ሴቶች ድምፃቸውን አሰምተዋል ኦቦ በንቲ ሁሉ ቃ በሰላማዊ ሰልፉ ላይ ለምን እንደተገኙ ጠይቀናቸዋል በፆታንካ ሀይል ለይ በኢድሜ ሳይል ለይ የኦሮሞ ህዝብ ባለው ቲያትር መንግስት እየሞተ እየተገደለ ሀራስ እየተደረገ ነው ያለው እና ይሄ ህዝብ ዛሬ እዚህ የተሰበሰበው ይሄንን ለመቃወም ነው። ይሄንን የሜልቦርን አካባቢ ኦሮሞ ይሄንን በመቃወም ለአውስትራሊያ መንግስት ድምፁን ለማሰማት ተብሎ ነው በዚህ ቦታ የተገኘ ነው። ኦቦ ቡልቱ ቢዮ በስልጣን ላይ ያሉ ሰዎች ለስልጣናቸው ሲሉ እየፈጸሙ ያሉትን ድርጊት ለመቃወም ሰልፉ ላይ መገኘታቸውን ገልጸውልናል። በኢትዮጵያ ውስጥ ያለውን ስርዓት በአጠቃላይ በተለይም በአመራር ላይ ያሉትን ለመቃወም እና ድርጊታቸውን ለማጋለጥ ነው እና በቅርቡ እንደተደረገው አቶ በቴ ኡርጌሳን በጠራራ ፀሐይ ገለው ጥለውት እንዳደረጉ ሁሉ ከአሁን በፊትም በቁጥሩ ተቆጥሮ የማያልቅ አይን አይን የሆኑ ሰዎች ከዚህም ከዛም ከሁሉ ቦታ እየተገደለ ስለሆነ፣ ዘረፋም እንደዛ እየሆነ ኮራፕሽኑም እንደዛ እየሆነ ስላለ ይህንን ለማጋለጥ እና ለሕዝቡም ለኢንተርናሽናል ኮሚኒቲውም እንዲያውቅ ለማድረግ ነው እዚህ የተገኘ ነው። ለኤስቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።